የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪዮ አድማጮች። የዛሬ ጥቅምት 2 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት በትላንትናው ዕለት የተከበረውን ዓለም አቀፍ የሴት ሕፃናት ቀን አስመልክቶ በኢትዮጵያ ሴት ተማሪዎች ትምህርት ተግዳሮት ዙሪያ ሰፋ ያለ ዘገባ ይዘናል። ዘጠነኛ ክፍል ላይ ያቋረጥኩኝ ወደ አረብ ሀገር ለሚሄድ ነበረ ያው ደርሸ መጥቻ አለው እጄ ደርሸ መጣው። አልተስካመዛም ትዳር ውስጥ ገብቻ ነበርም ትዳር ውስጥ ሰላተሳልካም ያው ተለያይ አለው። አሁን ያው ከእናቴ ጋር ነው የምኗል። ብርቱካን ጀንበሬ ትባላለች። በባህር ዳር ከተማ በስደት ምክንያት ትምህርቷን ከዘጠነኛ ክፍል ያቋረጠች ተማሪ ናት። እርሷን ሌሎች መምህራንና የትምህርት ባለሙያዎችን አናግረናል። በአብይ ርዕሳችን ይቀርባል። በአርት ሙያው ሴል የሚሰራው ለመሸጥ አይደለም። የኛ ክፍያችንን የምናገኘው ስራውን በምንሰራበት ሰዓት የምናገኘው ደስታ ነው የኛ ክፍያ። ቀደም ሲል የሰማችሁት ደግሞ በቅርቡ በአፍሪካ ተስፋ የተጣለባቸው ሰዓሊያን ውድድር ላይ ለመጨረሻው ዙር እጩዎች ከሆኑት ሶስት ኢትዮጵያውያን መካከል አንዱ የሆነውን እያሱ ጥላይነህ ነው የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ሀብታሙ ስዩም አብሮኛለን። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው። አመሰግናለሁ ስመኝሽ። በድጋሚ እንደምናምሽታችኋል! ሲዳማ ክልል ከሆነ ወዲህ የመጀመሪያ የሆነውን አስር ነጥብ ሰባት ቢሊዮን ብር ዓመታዊ በጀት የክልሉ ምክር ቤት ዛሬ አጸደቀ። በበጀት ዓመቱ በክልሉ የተረጋጋ ሁኔታና ሰላም ይበልጥ እንዲጠናከር የሚያስችሉ ስራዎች እንደሚከናወኑም የክልሉ ፕሬዚዳንት አቶ ደስታ ለዳሞ ተናግረዋል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። ኬንያ ውስጥ ከስድስት ወራት በኋላ የአራተኛ የስምንተኛ ና የአስራ ሁለተኛ ክፍል ተማሪዎች ወደ ትምህርት ገበታቸው በዛሬው ዕለት ተመልሰዋል በመላው ኬንያ በኮቪድ-19 ምክንያት ላለፉት ስድስት ወራት ተቋርጦ የነበረውን ትምህርት የትምህርት ሚኒስቴሩ ጆርጅ ማጎሃ ዛሬ አስጀምረዋል መንግስት ጥናት አድርጎ የተወሰኑ ተማሪዎች ወደ ትምህርት ገበታቸው እንዲመለስ መፍቀዱን የኮሮና ቫይረስን ስርጭትን ለመከላከል ና ለመቆጣጠር በጤና ሚኒስቴር የወጣውን የጥንቃቄ መመ መጀመሪያ መምህራንና ተማሪዎች ተግባራዊ እንዲያደርጉም ማጎኋ አሳስበዋል። በተጨማሪም ትምህርት ቤቶች ለተማሪዎች የእጅ መታጠቢያ ውሃ፣ ወላጆችም ለልጆቻቸው የአፍና የአፍንጫ መሸፈኛ እንዲያዘጋጁላቸው ማጎኋ ማጎሃ አሳስበዋል። ባለፉት ወራት በኢንተርኔት በራዲዮ ና በቴሌቪዥን ትምህርት መከታተል ያልቻሉና ወላጆቻቸው የትምህርት ክፍያ መክፈል ያዳገታቸው ተማሪዎችም ወደ ትምህርታቸው እንዲመለሱ ሚኒስቴሩ ትዕዛዝ ሰጥተዋል። ዘገባው የገልሞ ዳዊት ነው። የኮቪድ-19 በሽታን የሚያስከትለው ኮሮና ቫይረስ መስታወት የእጅ ስልክ ልባስ፣ ስክሪን ላይ የማይዝግ ብረት ላይ፣ የገንዘብ ኖቶች በመሳሰሉ ልሙጥነት ያላቸው ቁሶች ላይ እስከ 28 ቀን ድረስ ሳይሞት ሊቆይ ይችላል ሲሉ የአውስትሬሊያ ሳይንቲስቶች ተናገሩ። የኮመንዌልዝ የሳይንስ ና የኢንዱስትሪ ምርምር ተቋም ሳይንቲስቶች ቪሮሎጂ ጆርናል የተባለው የቫይረስ ምርምር መጽሔት ላይ ባሳተሙት አዲስ የምርምር ውጤታቸው ሳርስኮቭ ሁለት የሚባለው ቫይረስ ልሙጥነት ያላቸው ቁሳቁሶች ላይ በ20 ዲግሪ ሴንትግሬድ ሙቀት ሁኔታ ውስጥ ምንም ሳይሆን ለ28 ቀናት ያህል ይቆያል ብለዋል። ኢንፍሉዌንዛ የሚያስከትለው ቫይረስ በተመሳሳይ ሁኔታ ሳይሞት ሊቆይ የሚችለው 17 ቀን ብቻ መሆኑንም በመግለጽ አነጻጽረዋል። በተያያዘም ሳይንቲስቶቹ በዚህ ጥናታቸው ቫይረሱ ከ40 ዲግሪ ሴንት ግሬድ ሙቀት ውስጥ 24 ሰዓት ከቆየ በኋላ ሰውን የመያዝ አቅሙን እንደሚያጣም ገልጸዋል። በዓለም አቀፍ የወረርሽኙ ይዞታ ዜናዎች የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በሀገሪቱ በተለይም ሊቨርፑል፣ ማንቸስተርና ኒውካስትልን በመሳሰሉ ከተሞች የቫይረሱ ስርጭት ማሻቀቡን ተከትሎ አዲስ የቁጥጥር ገደቦችን ይፋ ሊያደርጉ መሆኑን አስታውቀዋል። በሀገሪቱ በተለይም በተጠቀሱት ትላልቅ ከተሞች በመሳሰሉት የቫይረሱ ተያዥ ቁጥሮች እየጨመረ መጥቷል። በሀገሪቱ ውስጥ እስካሁን በኮቪድ ሳቢያ 42825 ሰዎች ህይወታቸው አልፏል። ይህም በአውሮፓ ከፍተኛው አሀዝ ነው። ከአንድ ሳምንት በፊት በኮሮና ቫይረስ ተይዘው ታመው የነበሩት ፕሬዚዳንት ዶናልድ ትራምፕ አሁን በጣም ጥሩ የጤና ይዞታ ላይ ነኝ፣ መድኃኒት መውሰድም አቁሚያለሁ ሲሉ ትላንት እሁድ ተናገሩ። ለፎክስ ኒውስ በሰጡት ቃለመጠይቅ ያን መጥፎ የቻይና ቫይረስ አሸንፌዋለሁ ከእንግዲህ የሚነካኝ አይመስለኝም ሲሉም አክለዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እኚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። በኢትዮጵያ የትምህርት ተደራሽነትን ለማረጋገጥ በተደረጉ ጥረቶች ወደ ትምህርት ቤት የሚገቡ የሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ልጃገረዶችና ሴት ተማሪዎች አስቸጋሪ በሆኑ ሁኔታዎች የሚማሩ በመሆናቸው ከወንድ አቻዎቻቸው በበለጠ ትምህርታቸውን ያቋርጣሉ። ቀድመው ከነበሩት በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ የአቅም ውስንነት፣ ያለእድሜ ጋብቻና የመሳሰሉት ተግዳሮቶች በተጨማሪም ከቅርብ ጊዜ ወዲህ በብዛት የሚስተዋለው ሕገ ወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ያነጋገርናቸው ናቸው መምህራንና የትምህርት ቢሮ አስተዳደሮች ያስረዳሉ። በትላንትና ዕለት የተከበረውን ዓለም አቀፍ የሴት ህጻናት ቀን አስመልክቶ በኢትዮጵያ ሴት ተማሪዎች ትምህርት ተግዳሮት ዙሪያ የሚመለከታቸውን አካላት አነጋግረን ሰፋ ያለ ዘገባ አሰናድተናል። ቀጥሎ ይቀርባል። በባህር ዳር ከተማ ቀበሌ አንድ ተብሎ በሚጠራው አካባቢ ተወልዳ ያደገችው ብርቱካን ጀንበሩ የመጀመሪያ ደረጃ ትምህርቷን ጨርሳ ወደ ሁለተኛ ደረጃ ስትሻገር ከትምህርቷ ይልቅ የሚያሳስባት የቤተሰቡ አቅም ማነስና የጽዳት ስራ እየሰራች የምታሳድጋት እናቷን ማሳረፍ የምትችልበት መንገድ ነበር። በወቅቱ 18 ዓመት እንኳን ያልሞላት ብርቱካን ወደ አረብ ሀገር ሄዳ እየሰራች ለእናቷ ገንዘብ መላክ እንደምትችል ስትሰማ ለአፍታ ላመነታችም። እናቷ ተበድራ ባመጣችው ገንዘብ በልጅነት ዕድሜዋ ወደ ሳውዲ አመራች። ዘጠነኛ ክፍል ላይ ነው ያቋረጥኩኝ። ወደ አረባ ጋር ለመሄድ ነበረ። አንድ ስድስት ሰባት አመት ስለሆነ ብዙም አላስታውስም፣ ግን አንድ አስራ አምስት ብር ያው ተደድር ኔ ገንዘብ ለማግኘት ነበረ። ያው ኑሮን ሁኔታ ለማስተካከል ነበረ። ያው እጄ ደርሼ መጠው አልተሳካም። ከእዛም አንድ አመት ቆይ ለመትቻለ አረባ ጋር ልክ እንደ ብርቱካን በአፍላ እድሜያቸው ራሳቸውን ላደጋ አጋልጠው የቤተሰባቸውን የኑሮ ሁኔታ ለመደጎም ወደ አረብ ሀገራት የሚፈልሱ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱንና ይህም ትምህርታቸውን ለሚያቋርጡ ሴት ተማሪዎች ምክንያት መሆኑን የአሜሪካ ድምፅ ያነጋገራቸው መምህራንና የትምህርት ቢሮ ኃላፊዎች ያስረዳሉ። በአማራ ክልል የትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍ ያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለ እድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖዎች በበለጠ በቤተሰባቸው የኑሮ አቅም ምክንያት የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እንደሆነ ያስረዳሉ። አንዱ ፈተና የሆነው ህገወጥ የሰው ዝውውር የሚባለው እንዳንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ በወሎ አካባቢ እንዳንድ ትልቅ ፈታኝ የሆነው እየመጣ ያለ ችግር ነው። አብዛኞቹ ሴት ህጻናት ትምህርታቸውን አቋርጠው ከሀገራቸው የሚወጡት በህገወጥ መንገድ በደላል አማካኝነት ነው። ለጉዞ የሚሆን ገንዘብም ስለማይኖራቸው ነገ ልጆቹ ሰርተው ይከፍላሉ በማለት ቤተሰቦቻቸው ንብረታቸውን ሸጠው አሊያም ተበድረው ልጆቹን በብዛት ወደ አረብ ሀገር ይልኳቸዋል። በአማራ ክልል 26 ከመቶ የሚሆነው ህዝብ ከድህነት ወለል በታች እንደሚኖር የሚያስረዱት አቶ ይልቃል ሀገሪቱ ማህበራዊ እና ኢኮኖሚያዊ ችግሮችን የምትፈታበት አቅም ላይ ባለመድረሷ በአቋራጭ ገንዘብ አግኝቶ ቤተሰብን ለማገዝ የሚደረግ ጥረት ለህገ ወጥ ፍልሰት ይዳርጋል ይላሉ። በአቋራጭ የሚገኝ ራስን የሚያኖር ቤተሰብን የሚያድ የስራ እድል አለ በተባለበት አቅጣጫ ሁሉ የመፍለስ አዝማሚያዎች ከፍተኛ ናቸው። በተለይ በዚህ አካባቢ ያሉ የእኛ ተማሪዎች የሚሄዱት በአብዛኛው አረብ ሀገር። ይህም ችግር እስክንፈታ ድረስ ይቆማል ብለን አንገምት። በሀገሪቱ ውስጥ እየተባባሰ የሄደው የተመረቁ ተማሪዎች ስራ አጥነትም ሴቶች በትምህርታቸው እንዳይገፉ እንደሚያደርጋቸው ይገለጻል። በጉዳዩ ላይ ያናገር ነው ና በባህር ዳር ከተማ ኤስኦኤስ ትምህርት ቤት መምህር የሆነው ደጉ ምን አለ ከቅርብ ጊዜ ወዲህ ቁጥሩ እየጨመረ የመጣው የሴት ተማሪዎች ሕገወጥ ፍልሰት ከምጣኔ ሀብት ዝቅተኛ መሆን በተጨማሪ ተምረን የትም አንደርስም ከሚል አስተሳሰብ የመጣ መሆኑን ያስረዳል። ይዘው ዲግሪ ይዘው ዲፕሎማ ይዘው ወደ ስራ የሚገቡ ሰዎች ቁጥር ዝቅተኛ ነው። ስለዚህ ምንን ምን አይነት ተጽዕኖ ፈጠረ? ይሄ ተምረን እራሳችን መለወጥ ካልቻል ለምን እንማራለን የሚል አይነት ስነ ልቦና ልጆቹ ላይ እንዲዳብር የማድረግ መንፈስ ፈጥሯል። ቶቻችን በተለያየ መልኩ ወደ አረብ ሀገርም ኢብን ወደ ሱዳን ወደ ምናምን ሁሉ እየሄዱ ገና ኢብን የአንደኛ ደረጃ ትምህርት ቤት ተማሪዎቹ የስምንተኛ ክፍል የሰባተኛ ክፍል ሆነው ኢብን በእንደሱ አይነት በህገወጥ ያለ በሽታ ሆነ ወደ ተለያዩ ሀገሮች የመሄድ ሁኔታ አለ። ከህገ ወጥ ፍልሰት በተጨማሪ ታዳጊ ህጻናት በጾታቸው ምክንያት ሲደርስባቸው የኖረው የኃይል ጥቃት ያለድሜ ጋብቻና የመሳሰሉት ጎጂ ልማዳዊ ድርጊቶች በተለይ በገጠሪቱ የኢትዮጵያ ክፍሎች አሁንም እንደቀጠሉ ናቸው። ሰሜን ሸዋ መረሃ ቤቴ ውስጥ ለሚ ተብላ በምትጠራ መንደር ተወልዳ ያደገችው ሀና ደቹ ገና በለጋ እድሜዋ የአራተኛ ክፍል ተማሪ ያለች ይህን አይነቱን ያለድሜ ጋብቻ ለማምለጥ አዲስ አበባ የምትኖር አክስቷን ለምና በመምጣቷ ዛሬ ዘጠነኛ ክፍል ደርሳለች። ለሚቀርታ ትማር የነበረችው ታናሽ እህቷ ግን በአስራ አምስት ዓመቷ ከስምንተኛ ክፍል አቋርጣ በቅርቡ ልታገባ ቤተሰቦቿ እየተዘጋጁ መሆናቸውን ሀና በሀዘን ትናገራለች። አስራ አምስት አመቷ ነው። ስምንተኛ ክፍል ነበረች። ያቋረጠችበት ምክንያት ልታገባ ስለሆነ፣ ገበሬ ነው የምታገባው። በጣም ያዘንኩት፣ ምክንያቱም እህቴ ተምራ ጥሩ ደረጃ እንዲደርስ ነው የምትፈልገው። እናቴን አናግዛት ነበረ። እንዲ ያሉ እነሱ እዛ ጎኖ የጀሮ ነበረ፣ ምክንያቱም እዛ እስከ አስራ አምስት አመት ድረስ ያሉት ህጻናቶች ያግባሉ። በቤንሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከሀያ አምስት አመታት በላይ በትምህርት ባለሙያነት ያገለገሉትና በአሁኑ ሰዓት በባህር ዳር ከተማ አስተዳደር መሸንቲ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሙሉጌታ እድሜው ገፍቶ በቤኒሻንጉልና በአማራ ክልል ያሉትን የሴት ተማሪዎች ችግር አነጻጽረው እንዲህ ያስረዳሉ። በተለይ በቤኒሻንጉል ጉሙዝ ክልል በአካባቢ ያሉ ጎንድ ማዳሄዶ ይመስላሉ። አንደኛ በለውጥ ጋብቻ ያለ በባህር ዘር ጉሙዝ ባህል መሰረት ሴቶችና ወንዶች እየለወጡ ለጋብቻ የሚያደርጉት ሁኔታ ስላለ ስንት እነዛ ከትምህርት እንዲያቋርጡ ያደርጓቸዋል። አሁን ወደ ባህር ዳር ከተማ ስመጣ ግን ከተማ አስተዳደር ሰውም የግንዛቤ መጠኑ የጨመረ በመሆኑ ባህር ዳር ላይ የተሻለ ነው ያየሁት። ስለዚህ በአንድ አመት ውስጥ አንደኛ ተሳትፏቸው ሀምሳ ሀምሳ ማለት ይቻላል። በትምህርት ቤታችን ውስጥ ያለ ደረጃ ትምህርት ቤት ታይበንጥር በአማራ ክልል ባህር ዳር አካባቢ ዙሪያ ያለ የተሻለ ነገር አለ። ነገር ግን አሁን ያለድያቸው አቸው ልጆች የመዳር ባህል አለ ጀራ ስድስት በአስራ ሰባት አመት ሞላቸው ብለው በመዳር በተለያዩ ምክንያት በህግም አካል እንዳይሰዩ ሌላ ሰው ፈልጎ ሰዎችን በማረብ የመዳር ሁኔታዎች ይታያሉ። በባህር ዳር ዙሪያ አቶ ሙሉጌታ እንደገለጹልን በቤኒሻንጉል ጉምዝ እሳቸው መምህር ሆነው ባገለገሉባቸው አካባቢዎች የአንደኛ ደረጃ ትምህርት ተቋማት ከአስራ አምስት ወደ ሀምሳ ከፍ እንዲሉ ቢደረግም የሁለተኛ ደረጃ ተቋማት ግን ሶስት ብቻ በመሆናቸውና በቅርብ ርቀትም ላይ ስለማይገኙ ሴት ተማሪዎች ትምህርታቸውን ለማቋረጥ ይገደዳሉ። ሌላው የሚያሳስበው ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ ተማሪዎች ላይ የሚደርሱ ችግሮች ናቸው። እነዚህ ችግሮች ወላጆች በተለይ በተለያዩ ክልሎች ያሉ ዩኒቨርሲቲዎች ውስጥ የሚመደቡ ሴት ልጆቻቸውን ለመላክ እንዲፈሩ እንደሚያደርጋቸው፣ ከቅርብ ጊዜ ወዲህም በዚህ ምክንያት ትምህርታቸውን የሚያቋርጡ ሴት ተማሪዎች እየተበራከቱ መምጣታቸውን ደጉ ይገልጻል። ተማሪዎች አሁን በተለይ ወደ ሀይ ስኩል ላይ ሲደርሱ የትኛው ዩኒቨርሲቲ ገብቼ ነው የምማረው ስጋት አላቸው። አካባቢያቸው ወዳ ሌሎች ሲጀመር ሲመደቡ ያለ መሄድ አዝማሚያ ይታያል ብዙዎቹ መንግስት አሁን ትልቅ ትልቅ ስራ የሚጠብቀው ከፍተኛ ትምህርት ምር ያለውን የመረጋጋትና ትምህርቱ በአግባቡ መሰጠት የማስቻል የመጀመሪያ ስራው መሆን መቻል ያለበት ነው ምክንያቱም እዚያ ድረስ ደርሰውም እጅ እንደዚህ ችግር ይደርስል ብኛል የሚስጋት እየገጠማቸው አሁን እያቋረጡ ያሉ ልጆች አሉ በኦሮሚያ ክልልም የሴት ተማሪዎችን የትምህርት ተግዳሮት ሁኔታ ለማወቅ ያናገር ናቸው። የነቀምቴ ከተማ የትምህርት ቤቶች ጽህፈት ቤት ኃላፊ አቶ አሸናፊ ከበደ ሁንዴሳ በበኩላቸው በከተማው ያለ እድሜ ጋብቻና ሌሎች ባህላዊ ተጽዕኖች በአንጻራዊነት ዝቅተኛ መሆናቸውንና ትምህርታቸውን የሚያቋርጡ ሴት ተማሪዎች ቁጥር አንድ ነጥብ ሶስት ከመቶ ብቻ መሆኑን ነግረውናል። ያላቻ ጋብቻ ወይ ያለ እድሜ ጋብቻ የሚባለው ነገር በብዛት አይታይም። በብዛትም ባይሆን ወደ ውጭ ሀገር ተታለ የሚሄዱ ተማሪዎች ሊኖሩ ይችላሉ። ቤተው ሳይሳካላቸው ምንም ሳይሰሩ ራሱ መንገድ ላይ ደርሶ የሚመለሱ አሉ። እኛ አካባቢ በብዛት አይታይም፣ አልፎ አልፎ አለ ማለት ነው። በአሁኑ ወቅት ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው በሴት ህጻናት ላይ የሚደርሱ ጾታዊ ጥቃቶች፣ ያለዕድሜ ጋብቻና የቤት ውስጥ ስራ ጫና በከፍተኛ ሁኔታ እየጨመሩ መሆኑን የተለያዩ መረጃዎች አመልክተዋል። ልወትሮ በሴት ተማሪዎች ዙሪያ የሚደርሱ ችግሮችን በቅርበት የሚከታተሉትና የመረጃ ምንጭ ሆነው የሚያገለግሉት ትምህርት ቤቶች በመዘጋታቸው፣ ግን በአሁኑ ሰዓት ሴት ህጻናት ላይ እየደረሱ ያሉ ተግዳሮቶችን ለመከታተል የበለጠ አዳጋች እንደሆነ የትምህርት ባለሙያዎቹ አስረድተዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አቶን አብይ ርዕስ ነበር። ቀደም ሲል የሰማችሁት የሴት ተማሪዎችን የትምህርት ተግዳሮቶች አስመልክቶ ልምዳቸውንና አስተያየቶቻቸውን ያካፈሉንን ሁሉንም እንግዶች እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤን ነው። ዝግጅታችን ይቀጥላል። ተከታዩ ዝግጅታችን አንድ ሰዓሊ ወጣት ያስተዋውቀናል። እያሱ ጥላይነህ ይባላል። ተወልዶ ያደገው በባህር ዳር ሲሆን የሙሉ ጊዜ ሰዓሊ ነው። በቅርቡም በአፍሪካ ተስፋ የተጣለባቸው ሰዓሊያን ውድድር ላይ ካለፉት ሶስት ኢትዮጵያውያን መካከል አንዱ ሆኗል። በጥበብ ውስጥ ያለው ደስታ ገንዘብ ሳይሆን ጥበብን መስራቱ ነው የሚለው ወጣቱ ሰዓሊ ሕይወት ቀላል አለመሆኗንም ያጋራል። ከእያሱ ጋር ቆይታ ያደረገችው ኤደን ገረመው ናት። ወደዛው እንለፍ። እያሱ ጥላይነህ ገና ከልጅነት ጊዜው ጀምሮ አለ ፈለገ ሰላም የስነ ጥበብና የዲዛይን ትምህርት ቤት ገብቶ እንደሚማር አውቅ ነበር ይላል። የአብስትራክት ኤክስፕሬሽኒዝም ወይም ደግሞ በሽፍን ምናባዊ የርዕዮት አገላለጽ አሳሳል ላይ ትኩረት ሰጥቶ ትምህርቱን በአለፈለገ ሰላም ተከታትሏል። ከባህር ዳር መጥቶ ህልሙ ወደ ሆነው ትምህርት ቤት ከገባ በኋላም በዘመኑ ስመጥር በሆኑ መምህራን ስር ጥበብን መቅሰም መቻሉን እንደ ትልቅ ዕድል ይቆጥረዋል። አለ የስነ ጥበብና ዲዛይን ትምህርት ቤት አፍሪካ ያላቸው ትምህርት ቤቶች አንዱ ነው። ብዙ አለም ላይ ታዋቂ ሰዓሊዎች የወጡበት ትልቅ ትምህርት ቤት ነው። እዚህ ትምህርት ቤት ውስጥ ጆይን ካደረግኩ በኋላ ትልልቅ መምህሮችን የማግኘት እድል አጋጥሞኛል። ልክ እንደ አቶ ታደሰ መስፍን፣ መዝገቡ ተሰማ አይነት ትልልቅ ሰዓሊዎችን አግኝቼ ከእነሱ የተለያዩ ትምህርቶችን መማር ችያለው። ቆንጆ ጊዜ ነበር ያሳለፍኩት። የእኔ ስራዎች አብስትራክት ኤክስፕሬሽኒዝም በሚባል አሳሳል ውስጥ የሚመደቡ ናቸው። ከሁለተኛው የዓለም ጦርነት በኋላ በአስራ ዘጠኝ አርባ አራት ገደማ በአሜሪካ የተፈጠረ የአሳሳል ዘዴ ነው። ዓለም ላይ የነበረው አጠቃላይ ሁኔታ በመቀየሩ ኦልሞስት በህመምና በ በረሃብ እንዲሁም በጦርነት ከሞተው አጠቃላይ ከሀምሳ እስከ ሰማኒያ ሚሊዮን ህዝብ ነው የጠፋው። በዚህ ምክንያት ሳሌዎች የውስጥ ብሶታቸውን ለማውጣት ቁጣቸውን ለመግለጽ፣ መከፋታቸውን ለማሳየት ሲባል የተጀመረ ሙቭመንት ነበር፣ ሞደርን አርት። ስለዚህ ኔ ስራዎች በዛ ውስጥ የሚገኙ ናቸው። የውስጥ ፍላጎት በፎርም እና ደማቅ ቀለም ተቀናጅተው የእያሱ የሰዓሊነት ጉዞ ከልጅነቱ ጀምሮ እየዳበረ የመጣ ሲሆን በልጅነቱ መምህራን በስዕል የተደገፉ መልመጃዎችን ሲሰጡ የራሱንና የታላቅ ወንድሙንም ጨምሮ ይስል እንደነበርም ያስታውሳል። በዋናነት ሰዓሊ መሆን እንደሚችል የተረዳበትን የልጅነት ገጠመኝ ግን እንዲህ ይገልጸዋል። አንደኛ ክፍል ወይም ሁለተኛ ክፍል ጀምሮ ክላስ ውስጥ ስንማር የመማሪያ መጽሐፎች ላይ የሚገኙ ስዕሎችን ኮፒ እንድናደርግ ክላስ ወርክና አሳይመንት ይሰጠን ነበር። በዛን ጊዜ የሚሰራቸው ስራዎች መጽሐፉን አስደግፌ ትሬስ በማድረግ በመገልበጥ ነበር የጀመርኩት። እዛ መምህሮች ሲያበረታቱኝ ታላቅ ወንድሜ ደግሞ ከኔ በሶስት ክፍል ይበልጥ ነበር። የእሱንም አሳይመንት እኔ ይሰራና ለመምህሮቹ ሲያሳያቸው የእነሱን ፊድባክ አምጥቶ ለእኔ ሲነግረኝ በዛ እየተበረታታሁ እንደዚህ እንደዚህ እያደገ ፍላጎቴና ስኪሉ አንድ ላይ እያደገ ሄዷል። ብር ኖቹን በራሱ ላይፍ ሳይዝ በአንድ ብር ሳይዝ ሰርቼ ከጓደኞቼ ጋር ሱቅ ሄደን ብስኩት ገዛንበት። ከዛም ባለሱቁ ሱቁ ይቆጣናል ብለን ፈርተን ድጋሚ ሄደን ገንዘቡን ሰጠን። እኔ የሳልኩትን አንድ ብር ስንቀበለው አልተቆጣንም። በጣም አበረታታ ከዛ ቤተሰብም አወቀ። ያኔ አራተኛ ክፍል ነበርኩ። የትምህርት መዝጊያ ጊዜ ላይ ትምህርት ቤት ውስጥ ኤግዚቢሽን አቀረብኳት ስችን ስራ እና በዚያ ሰዓት ያገኘሁት ፊድባክ። ከዛም በኋላ እንደዚህ እየተደጋገፈ ነው። በአንድ ቀን አይደለም የወሰንኩት፣ ያው ያ መነሻው ሲሆን፣ ከዛ በኋላ ግን በብዙ ነገሮች ውስጥ ነው እያደገ የመጣው እያሱ ከአለ የጥበብ ትምህርት ቤት ተመርቆ ከወጣ በኋላ ሶስት የቡድን ስራዎችን ያቀረበ ሲሆን አሁን ላይ ለስራው ሙሉ ለሙሉ ትኩረት በመስጠት የራሱን ስራዎች ለእይታ ለማቅረብ ሲል የሙሉ ጊዜ ሰዓሊ መሆኑንም ይናገራል። እኔም ታዲያ ወጣት ሆነ የሙሉ ጊዜ ሰዓሊ መሆን እንዴት ነው አይከብድም ወይ ስል ጠየቅኩት። ቢከብድም ዋናው ክፍያዬ ስዕሉን በመስራት የማገኘው ደስታ ነው ሲል እንዲህ አስረዳኝ። የሙሉ ጊዜ ሰዓሊ ሆኖ መኖርና የኑሮ ኤክስፔንሶችን መሸፈን በጣም ከባድ ነው። እኔ እንደ አጋጣሚ ከአርት ስኩል ከወጣሁ ጊዜ ጀምሮ ሌሎች ትንንሽ ቢዝነሶችን እሰራ ነበር እና ስዕሉ የሚሰራው ለራሴ ለነፍሴ ነው፣ ለመሸጥ አይደለም። ለመኖር የሚያስችለኝን ሌላ ቢዝነስ እሰራለሁ። ነገር ግን ያም ቢዝነስ በማይሳካበት ጊዜ በአርት ሙያው ስዕል የሚሰራው ለመሸጥ አይደለም። የእኛ ክፍያችንን የምናገኘው ስራውን በምንሰራበት ሰዓት የምናገኘው ደስታ ነው የኛ ክፍያ። ስለዚህ የኮስሞቲክስ እቃዎችን አመርት ነበር። እንዴት ማምረት እንደሚቻል ሻምፖ፣ ኮንዲሽነር፣ ቅባቶች፣ ሳሙናዎች፣ ዝን የመሳሰሉ ኬሚካሎችን አምርቼ ለገበያ አቀርባለሁ። በዓል፣ ባዛሮችን በመሳተፍ የተወሰኑ ሳንቲሞችን ማግኘት እችል ነበር። እንዲሁም በስሮችም ሰራተኞች ነበሩ። ነገር ግን የምተዳደረው በዛ ነበር። ስዕሉ የምሰራው ለራሴ ነው ለመሸጥ አልነበረም። አሁን ግን ያለው ማርኬት ብዙም ስላልሆነና ሁለቱን አንድ ላይ ለማስኬት ስለከበደኝ ብዙ ጊዜ ለስዕል መስጠት ስለፈለግ አሁን ፉልታይም ስቱዲዮ አርቲስት እኔ እሱን ነው እየሰራ ያለሁት። ስዕል ሽጦ መኖር ግን ስቲል አሁንም በጣም ከባድ ነው። ሎካል ማርኬቱ በጣም የደከመ ስለሆነ በጣም ታፍ ነው፣ ከባድ ነው። በዘንድሮ የሀያ ሀያ በአፍሪካ ዙሪያ የተውጣጡ ተስፋ የተጣለባቸው ሰዓሊያን ውድድር ኢመርጂንግ ፔይንቲንግ ኢንቪቴሽናል ኢፒይ ላይ እጩ ከሆኑ ሶስት ኢትዮጵያውያን መካከል አንዱ ሆኗል። በዚህ ውድድር ላይ አሸናፊ እንደሚሆንም ትልቅ ተስፋ አለው። ኢፒይ ሁለት ሺ ሀያ ኖሚኔት ነው የተደረግ ነው። በሁሉም የአፍሪካ ሀገሮች ከኮሚቴ ያለ እዚህ ኢትዮጵያ ውስጥ የሚገኘው በ ሰዓሊና መምህር ሮቤል ተመስገን የሚመራ ሲሆን ኢትዮጵያ ውስጥ ያሉ ወጣት ሰዓሊዎች ለኢፒአይ ሁለት ሺ ሀያ አርት ፕራይዝ ብቁ ናቸው ብሎ ያመናቸውን በማወዳደር መርጠው ለምኔት ያደረጉ ከዛ ደግሞ የኢፒአይ ሁለት ሺ ሀያ ኮሚቴ አስራ ሰባት ሰዓሊዎችን ከአጠቃላይ አፍሪካ ሾርት ሊስት አድርጓል ማለት ነው። ለፋይናል ውድድር አስራ ሰባት ውስጥ አንዱ ይገኛል። አቅም ያላቸው ሰዓሊዎች ነው። ከአጠቃላይ ከአፍሪካ ውስጥ ከብዙ ሀገሮች የተሳተፉት። ውጤቱ ምን እንደሚሆን አይታወቅም። ጥሩ ስራ ነው ይዤ ቀርብ ያለው ብዬ ማስበው እንግዲህ ሰኞ ውጤቱን መናቅ ይሆናል አሸንፋለው ብዬ የምጠብቀው የሀያ ሀያ ከአፍሪካ ዙሪያ የተውጣጡ ተስፋ የሚጣልባቸው ሰዓሊያን ኢመርጂንግ ፔይንቲንግ ኢንቪቴሽናል ኢፒ አይ ውድድር አሸናፊዎች በቀጣይ ጥቅምት ዘጠኝ ቀን ይፋ የሚሆን ይሆናል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን እያሱ ጥላይነህን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየነኝ ዝግጅታችን ይቀጥላል። ቀጣዩ ፕሮግራማችን ስፖርት ነው። ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ወሬዎችን አሰናድቷል። ወደ ሀብታሙ ላሳልፋችሁ። አመሰግናለሁ። ስመኝሽ ኢትዮጵያዊቷ አትሌት ለተሰንበት ግደይ የሴቶች አምስት ሺህ ሜትር የዓለም ክብረ ውሰንን ሰብራለች። የ22 ዓመቷ ለተሰንበት ባሳለፍነው ረቡዕ በስፔን ቫሌንሺያ በነበረው የዓለም ክብረ ውሰን ቀን የሩጫ ውድድር ላይ 14 ደቂቃ ከ6 ሰከንድ ከ6 ማይክሮ ሰከንድ በሆነ ሰዓት ገብታለች። ኖርዌይ ኦስሎ ላይ ድል ካደረገች በኋላ ላለፉት 12 ዓመታት የዚህ ክብረ ውሰን ባለቤት የነበረችው የሀገሯ ልጅ ጥሩነሽ ዲባባ ነበረች። በተሰንበት አሁን የገባችበት ሰዓት ከቀደመው ክብረ ውስን ከአራት ሰከንድ በላይ የተሻለ እንደሆነም ታውቋል። ከአትሌቲክስ ሳንወጣ ለኔዘርላንድ የምትሮጠው ትውልደ ኢትዮጵያዊት ሲፋን ሐሰን በ10000 ሜትር ውድድር የአውሮፓውያን አዲስ ክብረ ውስን ማስመዝገቧ ተሰምቷል። በ29 ደቂቃ ከ36 ሰከንድ ከ67 ማይክሮ ሰከንድ በመግባት ሲፋን በእንግሊዛዊቷ ፓውላ ራድክሊፍ ተይዞ የነበረውን ክብረውስን ሰብራለች። ሲፋን የመም መብራቶች ያጀቡትን ውድድር ያከናወነችው በሄንግሎ ኔዘርላንድ ነው። ከዩናይትድ ስቴትስ ገናናዊ የቅርጫት ኳስ ክለቦች መካከል አንዱ የሆነው ሎስ አንጀለስ ሌከርስ ክለብ ደማቅ የስፖርቱ ታሪክ ተጋሪ የሚያደርገውን ድል አስመዝግበዋል። ለ17ኛ ጊዜ የአሜሪካ ብሔራዊ ቅርጫት ኳስ ማህበር ቻምፒዮንሺፕን አሸንፏል። ትናንት እሁድ ከሚያሚ ሂት ጋር የነበረውን ፍልሚያ 16 ለ 93 በሆነ ነጥብ ያሸነፈውን ክለብ ድል የሚስተካክለው የቦስተን ሴልቲክስ ቡድን ብቻ ነው። የሎስ አንጀለስ ሌከርስ የቅርጫት ኳስ ክለብ የአሁን ድል ከ10 ዓመታት ወዲህ የመጀመሪያው ነው ተብሏል። የእንግሊዝ ፕሪምየር ሊግ መዋቅር ላይ አብይ ለውጦችን ለማድረግ በሊቨርፑል፣ ማንቸስተር ዩናይትድ እና በእግር ኳስ ሊጉ በኩል የቀረበው እቅድ በእንግሊዝ መንግሥትና በደጋፊዎች ነቀፌታ ገጥሞታል። የተፎካካሪዎችን ቁጥር ከ20 ወደ 18 ዝቅ ያደርጋል የተባለው እቅድ ለታላላቆቹ ክለቦች ተጨማሪ ኃይል ይሰጣቸዋል ተብሎ ተተችቷል። የገቢ ክፍፍልና የኮቪድ-19 ማገገሚያ እቅዶችንም ያካትታል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ሀብታሙ ስዩምና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን፣ በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሀሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም